ተረተንማ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። 19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ። የአርብ ህዳር 25 2013 ዓ ምህረት ምሽት ዝግጅታችንን ይዘን ቀርበናል። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅታዊ የኢትዮጵያ ጉዳይ የምስክሮችን ቃል ትናንት አድምጠዋል። ኢትዮጵያ ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካን በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች ዓመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት። የኮሚቴው ከፍተኛ አባል የኒው ጀርዚው እንደራሴ ክሪስ ስሚትን ድምፅ ነው የሰማ ነው። ዝርዝሩን በአብይ ርዕስ ይዘነዋል። ሌሎችም ወቅታዊ ዘገባዎችንና ቅንብሮችን ይዘን እስከ አራት ሰዓት ድረስ ከእናንተ ጋር እናምሻለን። አስተናጋጃችሁ ቆንጂት ታየ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። አሁን ወደ ዓለም ዜና እናልፋለን። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትናንት የእማኞችን ቃል ሰምቷል። ምስክሮቹ ባለፉት ሁለት ዓመታት በተለይም ደግሞ ባለፉት 30 ቀናት ሰሜን ኢትዮጵያ ውስጥ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግረው የመገናኛ ዘዴዎች እንዲከፈቱና ሁኔታዎችን ገለልተኛ አካል ገብቶ እንዲያጣራ ጠይቀዋል። እማኞቹ የሰጡትን ቃል እና የጠቆሟቸውን ምክር አዘል ሀሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋ እንደራሴ ኬረን ባስና ከፍተኛ አባሉ የሆኑት የኒውጀርሲው እንደራሴ ክሪስ ስሚት የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያም ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። በመጽሔት ዝርዝር ዘገባ ይዘናል። መቀሌ ውስጥ ሰላማዊ ሰልፍ እንደነበረ የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል ዛሬ በቴክስት መልእክት አሳውቀውኛል ሲል ሮይተርስ ዘግቧል። በሌላ በኩል ግን በቅርቡ የተሰየሙት የክልሉ ጊዜያዊ አስተዳደር መሪ መቀሌ ወደ መረጋጋቷ መመለሷን መግለጻቸውንና የኢትዮጵያ ቴሌቪዥንም የከተማይቱ ነዋሪዎች ሰላማዊ ሕይወት እየመሩ መሆናቸውን የሚያሳዩ ምስሎችን ማውጣቱን የዜና ወኪሉ አክሎ ዘግቧል። መቀሌ ውስጥ የኤርትራ ወታደሮች ዘረፋ እየፈጸሙ እንደሆነ በኢትዮጵያ ታዳኝ ቁጥር አንድ ሰው ሲል የጠቀሳቸው ዶክተር ደብረጽዮን ላኩልኝ ባለው መልእክት መክሰሳቸውንም ሮይተርስ አመልክቶ በአካባቢው ወዳሉ ተራሮች ዘልቀው የሽምቅ ውጊያ ጀምረዋል ብሏል። በዘገባው ኢሳያስ አፈወርቂ ወታደሮቻቸውን አብይን እንዲያግዙ መላካቸውንና የኤርትራ ወታደሮች በየቦታው እንደሚገኙ ዶክተር ደብረጽዮን ደጋግመው እንዳነሱ የጠቆመው ሮይተርስ ለክሳቸው ማስረጃ ወይም ማረጋገጫ ለማቅረባቸውን እና ክሱን የኢትዮጵያም የኤርትራም መንግስታት ማስተባበላቸውን ገልጿል። ደረጀ ደስታ ተጨማሪ ይዟል። የግንኙነት መረቦች በአብዛኛው በተቋረጡበትና የመገናኛ ብዙሃን ተደራሽነት በተገደበበት ሁኔታ ከሁሉም ወገኖች የሚሰጡትን መግለጫዎችን ትክክለኝነት ለማረጋገጥ አስቸጋሪ መሆኑም የሮይተር ዘገባ ይገልጻል። ይሁን እንጂ በብዙ ሺህ የሚቆጠሩ ሰዎች ሳይሞቱ እንዳልቀሩ ሲገመት ከ45 ሺህ በላይ የሚቆጠሩ ሰዎች ደግሞ ወደ ሱዳን መሰደዳቸው ተመልክቷል። የህወሓት መሪዎች አገሪቱን ወደ ከበቡ ተራሮች በመሄድ በሽምቅ ውጊያ ስልት ለመከላከል መዘጋጀታቸውን ተዘግቧል። ሮይተርስ ኢትዮጵያ ውስጥ ከሚታደኑ ሰዎች የመጀመሪያውን ስፍራ የያዙት የህወሓት ቁንጮ ያላቸው ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት ለዜና ድርጅቱ የቴክስት መግለጫ ሰጥተዋል። ከ500 ሺህ በላይ ህዝብ የሚኖርባት መቀሌ በኤርትራ ኤርትራውያን ወታደሮች የሚካሄደው ዝርፊያን በመቃወም ከፍተኛ ተቃውሞ መደረጉን ተናግረዋል። የኤርትራ ወታደሮች ሁሉም ቦታ ናቸው ያሉት ደብረ ጽዮን፣ ፕሬዝደንት ኢሳያስ የጋራ ጠላታቸውን ለመዋጋት ለሚፈልጉት አብይ ድጋፍ የሚሰጡ ወታደሮችን አሰማርተዋል የሚለውን የቀደመ ክሳቸውን በድጋሚ አሰምተዋል። በከተማው ያለው ህዝባችን ዝርፊያቸውን እየተቃወመ ነው የያዝናቸው ሰዎች አሉ። ይሁን እንጂ ግን የሚታዩ ተጨማሪ መረጃዎችን እንሰበስባለን ማለታቸውን ዘግቧል። ይሁን እንጂ በዘገባው ደብረ ጽዮን ስለ ዝርፊያውም ሆነ ስለ ኤርትራውያን ተሳትፎ ያቀረቡት ማስረጃ የለም ብሏል። ኤርትራም ሆኑ ኢትዮጵያ ግን የተባለውን ክስ አስተባብለዋል። ስለ ጉዳዩ የተጠየቁት የጠቅላይ ሚኒስትር ቃል አቀባይ ቢለኔ ስዩም ላልተረጋገጠ የቴክስት መልእክት ምንም ዓይነት አስተያየት እንደማይሰጡ ተናግረዋል። ቀደም ሲል በሰጡት መግለጫ የወንጀለኛው ቡድን የማጭበርበሪያ ሀሳቦች ናቸው ብለዋቸዋል። የተባበሩት መንግስታት እርዳታ ድርጅቶች ከጦርነቱም በፊት በመቶ ሺዎች የሚቆጠሩ ሰዎች በምግብ እርዳታ ስር መሆናቸውን በማስታወስ በትግራይ የተከሰተው ሰብዓዊ ቀውስ በጣም አሳስቧቸዋል። የለጋሽ ድርጅቶች ምግብ፣ ውሃ፣ መድኃኒትና ሌላው ቀርቶ የአስክሬን መሸፈኛ ላስቲክ እንኳ እያጠረ መምጣቱን ይናገራሉ። እነዚህ እርዳታዎች ተጭነው በዝግጅት ላይ መሆናቸውን ይገልጻሉ። የትግራይ ጊዜያዊ አስተዳደር ዋና አስፈጻሚ ሆነው የተሾሙት ዶክተር ሙሉ ነጋ እንደተናገሩት መንግስት በትግራይ ምዕራባዊ አካባቢዎች በሚገኙ ሁመራ፣ ዳንሻ እና ማይካድራ ከተሞች እርዳታዎች የሚሰጡበት መንገድ እየተመቻቹ መሆኑን ተናግረዋል። ለአገር ውስጥ መገናኛ ብዙሃን እንደተናገሩት በክልሉ ቅድሚያ እየሰጥነው ያለነው ሰላም፣ መረጋጋትና ስርዓት ማስከበር ነው ብለዋል። በሌላም በኩል በትናንትናው ዕለት በዩናይትድ ስቴትስ የተወካዮች ምክር ቤት በተደረገው የህዝብና ባለሙያዎች አስተያየት መስሚያ ዝግጅት መድረክ ላይ የሪፐብሊካኑ ተወካይ ክሪስ ስሚዝ የሚያሳስብ ነገር አለ። ዋና ከተማይቱ ተያያዘች ማለት ወታደራዊ ግጭቱ ይቆማል ማለት አይደለም። ይህ በጣም አሳስቦናል። የተራዘመ የሲቪል ጦርነት ሊሆን መቻሉ ሁላችንንም አስጨንቆናል፣ ማለታቸውም ተዘግበዋል። አመሰግናለሁ ደረጀ። ይህ በእንዲህ እንዳለ የኢትዮጵያ መንግስት ትግራይ ክልል ውስጥ የተቋረጠውን የመገናኛ ዘዴዎች አገልግሎት መልሶ እንዲያስጀምር እንዲሁም ሁለቱም ወገኖች ውጊያን እንዲያቆሙ ሲሉ የአውሮፓ ህብረት የቀውስ መፍትሄ አፈላላጊ ኮሚሽነር ያኔዝ ሌናርሲች ማሳሰባቸውን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። በሌላ በኩል ዛሬ ለጋዜጠኞች ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሕግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ብለዋል። ቃል አቀባዩ አክለውም በሰሜን የኢትዮጵያ ክፍል መንግስቱ ሰብአዊ ችግሮችን ለመፍታት መንቀሳቀስ መጀመሩን ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል። በተያያዘ ዜና ወደ ሰሜን ኢትዮጵያ ትግራይ ክልል እርዳታ ለማድረስ ዝግጁ ሆኖ የመንግስቱን የይለፍ ፈቃድ እየጠበቀ መሆኑን የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር አስታወቀ። ሊሳ ሽላይን የዩኤንኤችሲአር ዋና መስሪያ ቤት ከሚገኝባት ጄኔቫ ለቪኦኤ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። በሰሜን ኢትዮጵያ ትግራይ ክልል የኢትዮጵያ መንግስት ሕግ ማስከበር እያለ የሚጠራውና ትግራይ ክልል ደግሞ ጦርነት ተከፍቶብኛል የሚለው ውጊያ ከተጀመረ ከአንድ ወር ወዲህ በትግራይ ክልል ለሚገኙ ኤርትራውያን ስደተኞች የረድኤት አድራሽ ሰራተኞች ምንም አይነት የሰብአዊ እርዳታ ማቅረብ እንዳልቻሉ ተገልጿል በመሆኑም በኢትዮጵያ መንግስትና በተባበሩት መንግስታት ድርጅት መካከል በተደረገው የእርዳታ ማድረስ ስምምነት መሰረት የኢትዮጵያ መንግስት ሙሉና የማይገታ ፈቃድ እስኪሰጥ እየተጠበቀ መሆኑ ታውቋል የተባበሩት መንግስታት የስደተኞች ኤጀንሲ ሰራተኞቹን በትግራይ ክልል ከሚገኙ የድርጅቱ አጋሮች ጋር በመሆን በሽሬ ከተማ ለሚገኙ በውጊያው ምክንያት ለተፈናቀሉ ወደ አምስት ሺህ ለሚጠጉ ስደተኞች ኃይል ሰጪ ብስኩቶችን አልባሳትና ሌሎች አስፈላጊ ቁሳቁሶችን ማድረሱን የተናገሩት የኤጀንሲው ቃል አቀባይ ባባር ባሎች፣ ነገር ግን አሁንም የኤጀንሲው ሰራተኞች በአራት ካምፖች ውስጥ የሚገኙትን ወደ ዘጠና ስድስት ሺህ የሚጠጉ ኤርትራውያን ስደተኞችን ማግኘት እንዳልተቻለ ተናግረዋል። በክልሉ የሚገኙ የስደተኞች መጠለያዎችን በተመለከተ እስካሁን የሚረብሹ ዘገባዎችን እየሰማን ነው። ሆኖም ቦታው የመረጃ ልውውጥ የሌለበት በመሆኑ የደረሱ ጉዳቶችንና ሌሎች ዝርዝር መረጃዎችን በቦታው እስካልሄድን ድረስ ማረጋገጥ አልቻልንም ነው ያሉት። የኤርትራውያን ስደተኛ ካምፖች የሚገኙበት ውጊያው በሚካሄድበት አቅራቢያ ነው ያሉት ባሎች የግንኙነት መስመር በመቋረጡ የደረሱትን ጉዳቶችና የሞቱ ሰዎች ቁጥርን ማረጋገጥ ባይቻልም ጦርነቱ ከተጀመረ ወዲህ በመቶዎች የተቆጠሩ ሰዎች ሕይወት እያለፈ መሆኑን ግን እየሰማን ነው ብለዋል። ኤርትራውያን ስደተኞች ስጋት ስለሚደርስባቸው ከካምፑ ወጥተው ለደህንነታቸው አስተማማኝ ወደሆነ ስፍራ ሊሰደዱ ይችላሉ የሚል ስጋት እንዳለ ባሎች ጠቁመው የሰብአዊ እርዳታውን ማድረስ ከመጀመሩ በፊት የተባበሩት መንግስታት ድርጅት ከፌዴራል መንግስት የስደተኞች ኤጀንሲ ጋር በመሆን የቁሳቁስ አቀራረቡን በተመለከተ አስቀድሞ ቅኝትና ግምገማ ማድረጉ አስፈላጊ ነው ብለዋል። ይህ በእንዲህ እንዳለም የተባበሩት መንግስታት የስደተኞች ኮሚሽን ወደ አርባ ሰባት ሺ የሚጠጉ ኢትዮጵያ ኢትዮጵያውያን ስደተኞች ወደ ጎረቤት ሱዳን እንደገቡ አስታውቋል። ሊሳሽ ላይን ከጄኔቫ ላጠናቀረችው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ አመሰግናለሁ ጽዮን። በሀጫሉ ሁንዴሳ ላይ በተፈጸመው ግድያ ተጠርጥረው ክስ በተመሰረተባቸው አራት ሰዎች ላይ አቃቢ ህግ ለሁለት ተከታታይ ቀናት ምስክሮችን አሰምቷል። የምስክሮቹን ቃል የሰማው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት ሲሆን የአርቲስት ሀጫሉ ሁንዴሳ ቤተሰቦችም ችሎቱ ላይ መገኘታቸው ታውቋል። በመጽሄት ዝርዝር ዘገባ ይዘናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እያደመጣችሁ ያላችሁት ክቡራትና ክቡራን። ቃለ መሃላ ፈጽመው ዋይት ሀውስ ከሚገቡበት የፊታችን ጥር 12 2013 ዓመተ ምህረት አንስቶ በሚቀጥሉት መቶ ቀናት አሜሪካውያን ሁሉ የአፍንጫና የአፍ መሸፈኛ ማስክ ያለማቋረጥ እንዲያደርጉ እንደሚጠይቁ ተመራጩ ፕሬዚደንት ጆ ባይደን አስታውቀዋል። ተመራጩ ፕሬዝደንት ከተመራጭ ምክትላቸው ካማላ ሀሪስ ጋር ሆነው ከሲኤንኤኑ ጄክ ታፐር ጋር ባደረጉት ልዩና የመጀመሪያ ቃለ ምልልስ ሰው ከሰማቸውና ከተከተላቸው በከፍተኛ ሁኔታ እያሻቀብ የመጣውን የኮሮና ቫይረስ ተጋላጭና ተያይዞም የከበደውን የሞት መጠን በከፍተኛ ሁኔታ መቀነስ እንደሚያስችል ያላቸውን እምነት ገልጸዋል። ዩናይትድ ስቴትስ ውስጥ አሁን ከ14 ሚሊዮን በላይ ሰው ለቫይረሱ የተጋለጠ መሆኑን እና በኮቪድ-19 የሞተው ሰው ቁጥር ከ275,000 መብለጡን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት በፖለቲካና በሌሎችም ጉዳዮች ላይ ተከፋፍሎ ባለበትና ህጎችን ለማውጣት አስቸጋሪ ሁኔታዎች በተደቀኑበት ሁኔታ ተመራጩ ፕሬዚደንት የአጀንዳቸውን ስፋት የከፋውን የኮቪድ ወረርሽኝና የአየር ንብረት ለውጥ ፈተናዎችን እንዲሁም ሌሎች ማኅበራዊና የምጣኔ ሀብት ጉዳዮችን በሚያጣጥም ሁኔታ ለማድረቅ እየሰሩ መሆናቸው ተዘግቧል በሌላ በኩል ደግሞ የኮሮና ቫይረስ ስርጭት አገርሽቶ ሽቶ ያንሰራራባትና ትናንት ብቻ ከ ሀያ ሶስት ሺህ ሰው በላይ መጋለጡ የተረጋገጠባት ዘጠኝ መቶ ሰላሳ ሶስት ሰው የሞተባት የኢጣሊያ ፕሬዚደንት በአውሮፓው የገና ሰሞን በሀገር ውስጥ በሚደረግ ጉዞ ላይ ገደብ መጣላቸውን አስታውቀዋል። በሌላ በኩል የዩናይትድ ስቴትስ ባለሥልጣናት የኮሮና ቫይረስ መከላከያ ክትባቶችን ለማዳረስ የሚያስችል እቅድ እያወጡ ባሉበት ወቅት የኢንተርኔት ላይ ሰርጎ ገብ ዘራፊዎች የኩባንያዎቹን ምስጢሮች ለመስረቅ እያደቡ መሆናቸውን ባለሙያዎች ትናንት ባወጡት ማስጠንቀቂያ አሳስበዋል። ከኮቪድ-19 ጋር የተያያዘ ድብቅ ሰንሰለት ኢንተርኔት ላይ ያሰራጨውን የመረጃ መጥለፊያ መረብ ማግኘቱን አይቢኤም የሚባለው የቴክኖሎጂ ኩባንያ ትናንት አስታውቀዋል። የዩናይትድ ስቴትስ የኢንተርኔትና የመሠረተ ልማት ደህንነት መስሪያ ቤት ሪፖርቱን በክትባት ምርምርና ምርት ላይ ለተሰማሩ ሁሉ ማሳወቁ ተገልጿል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ሱዳንን እያስተዳደረ ያለው ሉዓላዊ ምክር ቤት የሰላም ስምምነቱን የፈረሙትን የሱዳንን አብዮታዊ ግንባርና አንድ የአማጽያን ቡድኖችን ጥምረት ሊያቅፍ በሚችል ሁኔታ እንዲሰፋ ያደርጋሉ ተብሎ እየተጠበቀ ነው። ማንነታቸው ለጊዜው ባይገለጽም የምክር ቤቱ አባል ሚኒስትሮች ቁጥር ከ20 ወደ 26 ሊያድግ እንደሚችልና ጠቅላይ ሚኒስትሩ ውሳኔያቸውን በቀናት ውስጥ እንደሚያሳውቁ ሰፊ እንደሆነ የሚነገርለት የሲቪሎቹና የአማጽያኑ ጥምረት የሆነው የነጻነትና የለውጥ ኃይሎች አስታውቀዋል። የተቃዋሚዎቹ ጥምረት አባላት ከትናንት በስቲያ ረቡዕ ካርቱም ላይ ባካሄዱት አስቸኳይ ስብሰባ ሀገሪቱን ወደ ሰላም የመጣኔ ሀብት ለውጥና ዘላቂ የዴሞክራሲ ሽግግር እንዲወስዷት ኃላፊነት የተጣለባቸው ሐምዶክ ለመጪዎቹ ሶስት ዓመታት ከሶስት ወር በጠቅላይ ሚኒስትርነት መቀጠል አለባቸው ብለዋል። ሐምዶክ በመንግስቱና በአማጺ ኃይሎች መካከል ጁባ ላይ ስምምነት መፈራረማቸውንና ሱዳን ከዓለም አቀፉ ማኅበረሰብ ጋር ያሏትን ግንኙነት ማስፋትን ጨምሮ አብደላ ሐምዶክ አስመዝግበዋል ያሏቸውን ስኬቶች የነጻነትና የለውጥ ኃይሎቹ ባለሥልጣናት በአድናቆት አሞግሰዋል። ለዜና የተያዘው ሰዓት አበቃ። አብራችሁን ቆዩ የተከበራችሁ አድማጮች። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ሰሎሞን አባተል፣ ለዜናው አመሰግናለሁ። የአርብ ምሽት ፕሮግራማችን እስከ አራት ሰዓት ይቀጥላል። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ በቀጥታ ታገኙናላችሁ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ እንዲሁም ከሰኞ እስከ ዓርብ አህዱ ሬዲዮ 94 ነጥብ 3 ላይ በቀጥታ ልታደምጡን ትችላላችሁ። ወቅታዊ ዘገባዎች ባካተተው የመጽሔት ክፍለ ጊዜ ካሉን ዘገባዎች አንዱን ላስተዋውቅ። ከፍተኛ አንደኛ ገበሬ ነበርኩ። ሞደር ገበሬ ተይዞ እስከ ሽልማት ድረስ እ ከብቶችን አረባለሁ፣ እርሻ አርሳለሁ፣ ቡና አለኝ፣ ቤት አለኝ፣ ንብረት አለኝ። በሰፊ ከምንል በለይ ያለኝ ንብረት ነበረኝ። እንግዲህ እኮ ገና መሞት የለብኝም። ገንዘቡ ይባል እየ ነው ስ የወጣው ምን ላድርግ። ከቄለም ወለጋ አንፊሎ ወረዳ ጥቃት ይደርስብናል በሚል ስጋት ወደ ጋምቤላ ከሸሹ ነዋሪዎች የአንደኛውን ድምፅ ነው ያሰማናችሁ። ዘገባ ይኖረናል። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትናንት የእማኞችን ቃል ሰምቷል። ምስክሮቹ ባለፉት ሁለት ዓመታት በተለይም ደግሞ ባለፉት ሰላሳ ቀናት ሰሜን ኢትዮጵያ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግረው የመገናኛ ዘዴዎች እንዲከፈቱና ሁኔታዎችን ገለልተኛ አካል ገብቶ እንዲያጣራ ጠይቀዋል። እማኞቹ የሰጡትን ቃልና የጠቆሟቸውን ምክር አዘል ሀሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋን ደራሴ ከረን ባስና ከፍተኛ አባሉ የኒው ጀርዚው ደራሴ ክሪስ ስሚት የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። ዝርዝሩን ጽዮን ግርማ ታቀርባለች። በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮችን ውስጥ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደ ራሴ ካረን ባስ እና የኒውጀርሲው እንደ ራሴ ክሪስ ስሚዝ በሰሜን ኢትዮጵያ እየተካሄደ ያለውን መንግስት ህግ የማስከበር ዘመቻ የሚለውን እና የትግራይ ክልል መንግስት ጦርነት ተከፍቶብኛል ሲል የሚጠራውን ግጭት በተመለከተ የማያባራ ግጭት በኢትዮጵያ በሚል ርዕስ ከምስክር ሰጪዎች የተሰጠውን የምስክርነት ቃል ትላንት አድምጠዋል። ኬረምባስ ንግግራቸውን የከፈቱት እንዲህ በማለት ነበር። ምስክሮችን ለመስማት ስንወስን ብዙ አስበንበታል። በዋናነት ግን ምስክሮችን የማዳመጥ ተግባሩ በውጪ በሚኖሩ ኢትዮጵያውያን ግፊት የተደረገ ነው። አንዳንድ ጊዜ ምስክሮችን ለመስማት መወሰን ይከብደናል ምክንያቱም ያን በምናደርግበት ጊዜ ሰዎች አንድ ወገን እንድንወክል ይፈልጋሉ። እዚህ አሜሪካ ምክር ቤት ውስጥ ደግሞ ያን ማድረግ የእኛ ተግባር አይደለም። ስለዚህ የዛሬውን ምስክሮችን የማዳመጥ ሂደት ውጤታማ ሆኖ እንደምታገኙትና ኢትዮጵያ ሰላምና አንድነቷን እንድታገኝ በማገዝ ረገድ አሜሪካ ጠቃሚ ሚና እንዲኖራት እንደምንፈልግ እንደምትረዱ ተስፋ አድርጋለሁ። በተጨማሪም የዚህ ምስክሮችን የመስማት ሂደትና የሚተላለፈው ውሳኔ አንድ እርምጃ ወደፊት የሚያራምድ ነው እንጂ የመጨረሻው አይደለም። ክሪስ ስሚዝ በኦንላይን ወይም ቨርቹዋል በተደረገው በዚህ የምስክር መስማት ሂደት ላይ ማብራሪያ የሰጡ ሲሆን በኢትዮጵያ ግጭት፣ መፈናቀል እንዲሁም የበረሃ አንበጣን ጨምሮ ተደጋጋሚ ችግር የመጣባት አገር መሆኗን ጠቅሰዋል። ግን ደግሞ ኢትዮጵያ ታላቅ አገር መሆኗን መስክረዋል። ኢትዮጵያ ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካን በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች ዓመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት። ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። የምስክርነት ቃሏን ስትሰጥ ኢትዮጵያ ውስጥ ባለፉት ሁለት ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በዝርዝር ገልጻ ፍጹም ገለልተኛ ማጣራት ያስፈልጋል ብላለች። ፎር ኢንዲፐንደንት ኤንድ ትራንስፓረንት ኢንቨስቲጌሽንስ ፍሮም ኦል ኮርነርስ አራውንድ ዘ ወርልድ ጫፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነጻና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብዬ አምናለሁ። በመንግስታቱ ድርጅት ስልጣን ከሚሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ በማንኛውም ተቋም ላይ እምነት የለውም። ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት 30 ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል። የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበትና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው። በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩም ብለዋል። ግጭቱ መቋቋም የማይቻል የሰብአዊ የኢኮኖሚ፣ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር እያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎች የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው። የፍሪደም ሀውስ ከፍተኛ ባለሙያ የሆኑት አቶ ዮሴፍ ባድዋዛ ከምስክርነት ሰጪዎቹ አንዱ ሲሆኑ እርሳቸው ኢትዮጵያ ውስጥ እየተከሰተ ነው ያሉትን ግጭቶችና የመብት ጥሰቶች አስረድተዋል። በቀረቡት ምክረ ሀሳብ ላይም ክልሎች በልዩ ኃይል ስም ያደራጇቸውን ታጣቂዎች ጉዳይ ሊታሰብበት የሚገባ መሆኑን ምክረ ሀሳብ ለክሰዋል በአጠቃላይ በዚህ ምስክርነት የመስማት ሂደት ላይ የተነሳው ጉዳይ ግልጽ የሆነ መረጃ ይኑርና በደረሱት ጉዳዮች ላይ በገለልተኛ አካል ምርመራ ይደረግ የሚል ነበር። የዴሞክራትና የሪፐብሊካን ተወካዮች ለአራቱ ምስክሮች ጥያቄዎችን አቅርበዋል። ምስክሮቹ ማብራሪያ ሰጥተዋል። ምክረ ሀሳብም ቀርበዋል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ ወደ ቀጣዩ ዘገባ ስናልፍ በሰሜኑ የኢትዮጵያ ክፍል ሕግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ሲል የውጭ ጉዳይ ሚኒስቴር ገለጸ። ሰብአዊ ችግር መፍታት መጀመሩንም የሚኒስቴሩ ቃል አቀባይ አስታውቀዋል። መለስካቸው አመሃ ዝርዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለጋዜጠኞች እንደተናገሩት ካለፉት ጥቂት ሳምንታት ጀምሮ ከሀገሪቱ ጠቅላይ ሚኒስትር እስከ የውጭ ጉዳይ ሚኒስትሩና የተለያዩ ከፍተኛ መንግስት ባለሥልጣናት በዲፕሎማሲ ስራ ተጠምደው ሰንብተዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ሊቀመንበር ልዩ የልኡካን ቡድንና ለሌሎች አካላትም የህወሀት ህገወጥ ቡድን ላለፉት ሁለት ዓመታት በላይ የተጀመረውን ለውጥ ለመቀልበስ አያሌ ወንጀሎችን መፈጸማቸውን ለማስረዳት መንግሥት ላለፉት ጥቂት ሳምንታት በትግራይ ክልል የወሰደው እርምጃ ሕግን ለማስከበር ጉዳይ እንደሆነ ማብራራታቸውን አምባሳደሩ አስታውሰዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ደግሞ በአፍሪካ ጎረቤት ሀገሮችና በአውሮፓ የተለያዩ ሀገሮች በመዘዋወር ያካሄዱትን ስራም ዘርዝረዋል። በተለይ ህግ የማስከበሩ ስራ ተጠናቋል ከተባለበት ካለፈው ሳምንት መጨረሻ ጀምሮ የተሰራውን ዲፕሎማሲያዊ ስራ አምባሳደሩ እንዲገልጸውታል ጊዜ በተለይ ኦፕሬሽኑ በስኬት ከተጠናቀቀ በኋላ የስልክ ጥሪ ና ስልክ ውይት አድርጓል እዚህም ላይ የተነሱት ዋና ዋና ነገሮች ኦፕሬሽኑ በዝቅተኛ ክሳራ እንደተከናወነ የመልሶ ማቋቋም ና የተፈናቀሉትን የመመለስ ወደ ውጭ የመትንም ወደዚህ የማምጣት ስራ መጀመሩን አንዳንድ ወገኖች ለምንድን ነው ዲያሎግ ውስጥ የማትገቡት የሚል ነገርም ስለሚያነሱ ዲያሎግን በተመለከተ ግን የትግራይ ኢንተሪም አድሚኒስትሬሽን አለ የተቋቋመ ከዛ ኢንተሪም አድሚኒስትሬሽን ጋር ዲያሎግ እንደሚካሄድ አስፈላጊ ከሆነ ከሲቪል ሶሳይቲው ጋር ከሀገር ሽማግሌዎች ጋር መናገር እንደሚቻል ነገር ግን በዚህ በኦፕሬሽኑ ውስጥ ከህግ በማፈንገጣቸው የሚፈለጉትን ወገኖች ጋር መናያገር ግን እንደማይቻል እንደማይሆን እንደማይታሰብ በደንብ ነው የነገሯቸው ማለት ነው እንደ አምባሳደር ዲና ሙፍቲ አገላለጽ በዲፕሎማሲው መስክ የተሳካ ስራ ተሰርቷል የሚባለው በአንዳንድ ወገኖች የህግ ማስከበሩን ስራ እንደ የርስ በርስ ጦርነት በመቁጠር ውይይት ይካሄድ የሚለውን ማምከል መቻሉን እና ጉዳዩ የውስጥ ጉዳይ መሆኑን ማስረገጥ መቻሉን ይመስላል። ይሄ በዲፕሎማሲው መስክ በጣም የተሳካ ነው የነበረው። በተለይ በሩዋንዳና በኡጋንዳ በኬንያ፣ በዲአርሲ የተደረጉ ጉብኝቶች ከፕሬዚደንቶች ጋር የተደረጉት ኮንቨርሴሽን የተሳኩ ነበሩ። ይሄ ጉዳይ የኢትዮጵያ ውስጥ ጉዳይ መሆኑን በሚገባ የወሰዱበት ነገር ግን ሁሉም በጋራ ያነሱት ቅድም ያልኳቸው አውሮፓም የነበሩት በስልክም ያነጋገር ናቸው በአካል የሚያገኘ ናቸው። አንድ ከንሰር ናቸው። ሁማኒቴሪያን ጉዳይን የሲቪሎችን ደህንነት በጥንቃቄ የያዙት ነው። ምን እንርዳ እዛ ላይ የሚል ነገር ነው ያለው። ነገር ግን የኢትዮጵያን ሉዓላዊነት ጉዳይ የኢትዮጵያን ህግ የበላይነት የማስከበሩን ኦፕሬሽን ሁሉም ከሞላ ጎደል ሲምፐተቲክ ናቸው ብሎ ማለት ይቻላል። ባለፉት ሳምንታት በትግራይ ክልል ተደርጎ በነበረ ወታደራዊ ግጭት ሳቢያ ስለተፈጠረው ሰብአዊ ጉዳትና ይህንን በሰላማዊ ሰዎች ላይ የደረሰ ችግር ለመፍታት እርምጃዎች እየተወሰዱ መሆናቸውንም አምባሳደር ዲና አብራርተዋል። ወደ ሱዳን የሄዱትን ዜጎች በሚመለከት የመመለሱ ስራ ቅድም እንዳልኳቸው ኢሚዲየትሊ ለመጀመር ከሱዳን መንግስትም ጋር ተስማምተናል። የት ነው ያሉት? ስንት ነው ያሉት? እነማን ናቸው? በምን ፖዚሽን ላይ ነው ያሉት የሚለውን ነገር ኢትዮጵያ ኤምበሲም አስራምን ተሰጥቶ እየሰራ ያለበት ሁኔታ ነው ያለው። ሆፕፉሊ በአጭር ጊዜ ውስጥ ወደዚህ ይመለሳሉ። ስራ ጀምሯል። ባይደወይ ወደ አፌክትድ ኤሪያ ከሁለት ሶስት ቀን በፊት የተላከ ማቴሪያል በማት አለ ወይ ደርሷል ወይ ይደርሳል ብዬ አስባለሁ። የመድኃኒት አቅርቦት እነዚህ የመሳሰሉት ነገሮች። ስለዚህ ሬፊጂስ የመመለሱም ነገር ከዚሁ ጋር የተያዘ ነው። ይመለሳሉ ነው። ቃል አቀባዩ በሰሜኑ የሀገሪቱ ክፍል የተፈጠረውን ሁኔታ በተመለከተ አንዳንድ ወገኖች አሰራጭተውት የነበረው የተሳሳተ ትርክት በአሁኑ ጊዜ እየተቃናና ትክክለኛው ገጽታ ስፍራውን እየተካው እንደሆነ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አቃቤ ህግ አርቲስት ሃጫሉ ሁንዴሳን በመግደል ወንጀል በተከሰሱት አራት ተጠርጣሪዎች ለሁለት ተከታታይ ቀናት የምስክሮችን ቃል አሰምቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ህግ ምስክሮችን ሁሉ አዳምጦ መጨረሱም ተመልክቷል። የአርቲስት ሀጫሉ ሁንዴሳ ቤተሰቦችን በችሎቱ ላይ መገኘታቸውን አክላ ፀሐይ ዳምጠው ተከታዩን ዘገባ አስተላልፋለች። ሰኔ 22 2012 ዓ.ም በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ ነበር ታዋቂው ድምፃዊ ሀጫሉ ሁንዴሳ የተገደለውም። በአርቲስቱ ግድያ የተጠረጠሩ ግለሰቦች በህግ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑም ይታወቃል። ባለፉት ሁለት ቀናትም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ጸረ ሽብር ጉዳዮች ወንጀል ችሎት የአቃቤክ ምስክሮች ተሰምቷል ስሉ የጠቅላይ አቃቤክ የፕሬስ ክፍል ኃላፊ አቶ አወል ሱልጣን ተናግረዋል። ግድያውን የፈጸሙ ሰዎች ላይ ምርመራ ስናከናውን ነበር። መጀመሪያ የቆየ ነው። ከዛ በኋላ ባሰባሰብ ነው የማስረጃ ላይ ተመርኩዘን ደግሞ ክስ ለማስመስረት የሚያስችል በቂ ማስረጃዎችን ሰብስበን ስላገኘን በዛው መሰረት ክስ መስተን ጉዳዩን ወደ ፍርድ ቤት ወስደ ነው ነበረ። በዚህም ላይ አቃቤ ሕግ ክሳችንን የላክነውን ክስ ፍርድ ቤት ተቀብሎ ማከራከር ጀመረ። በዛውም ክስ አስሰማል። ክስ ከተሰማ በኋላ ክስ መቃወሚያ ላይ ተከሳሾች መቃወሚያችን አቅርበው ነበር። እነዚ የመቃወሚያ ሀሳቦች ላይ አቃቤ ሕግ መልስ ሰጠ። አቃቤ ሕግ በሰጠውን መልስ እና ተከሳሾቹ አንሰውት የነበረውን የመጀመሪያ የክስ የመጀመሪያ መቃወሚያ ሁለቱን አገናዝቦ ትዕዛዙ ለመስጠት ቀጥሞ ነበር። በዛ መሰረትም ተከሳሾቹ ያቀረቡት መቃወሚያ ተገቢ እንዳልሆነ ታምኖበት እሱ ታልፎ አቃቤ ሕግ ምስክሩን እንዲያቀርብ ታዞ ነበር። በዛ መሰረትም ቀን ሮብና ሐሙስ ማለት ነው ለተናደ ሁለት ቀናት የአቃቢያ ነ ሕጎችን ምስክር ለማሰማት ነበር የተቀጠረው። በዚህ በእነዚህ ሁለት ቀናቶች ላይ ከሳችን ላይ እንደ ክሳችን ያስረዳናል ብለን ያሰብናቸውን ምስክሮችን በቅደም ተከተል አቅርበን ለሁለት ቀናት አሰምተን አጠናቀናል ወይም ጫንሰናል ማለት ነው። አቶ አወል የችሎቱንም ውሎ ለአሜሪካ ድምፅ አብራርቷል። መጀመሪያ ለአራት ሰዎች የከአራት ተከሳሾች የመጨረሻዋ ተከሳሽ አራተኛ ተከሳሽ ለሞት በመጣ በራሴ አቆማለሁ የሚል አቋም ስለነበራት ለሶስቱ መንግስት ጠበቃ እንዲያቆምላቸው ታዞ በዛ መሰረት ጠበቃ ቀርቦላቸው ነበረ። ነገር ግን ደግሞ አንደኛ ተከሳሽ ጠበቃ በራሷ ማቆም የማችል መሆን ድጋሚ በመግለጫ የጥብቅና አገልግሎት ሴት የነበረ ተቋም በተመሳሳይ ለሶስቱ የመቆሙን ያህል ለላምሮት እንዲቆም ታዞ ነበረ። ስለዚህ በዚህኛው ችሎት ትናንትናና ከትናንት ዙሪያ በኋላ ችሎት ለላምሮትም፣ ለሌሎችም ለሶስቱ በአጠቃላይ ለአራቱም ተከሳሾች መንግስት ጠበቃ አቁሙላቸው በመንግስት ያቆሙ ጠበቃ ነበረ እስከ ጥያቄዎች እየጠየቀ ራሳቸውን በግት ሲደርሱች ካተላቸው የነበሩ ጠበቃ መንግስት ያቆመላቸው ጠበቃ ነው እና እነዚህ አራቱም ተከሳሾች መንግስት ባቆመላቸው ጠበቃ ነበረ ክርክር ሲያደርጉ የነበረው። በችሎቱ ላይ ከተገኙ የአርቲስቱ ቤተሰቦች መካከል አንዱ ሀብታሙ ሁንዴሳ በበኩሉ ተከታዩም ብሏል። በፍርድ ቤቱ ተገኝተን የምስክር ቃል ሲቀበሉ እንደነበር ሰምተናል። በገዳይነት የተጠረጠረው ግለሰብ ቤተሰቦችን አርቲስቱ የተገደለበትን መሳሪያ ከፖሊስ ለመደበቅ እንዴት እንደሰወረና እንዴት እንዳወጣው ሲያስረዱ ነበር። እኛ ምስክሮቹ የሰጡትን ቃል ብቻ ነው የሰማነው። መናገርም ሆነ ጥያቄ መጠየቅ አልቻልንም። የአቃቢቅ ሕግ ምስክሮችን የሰማው ችሎት የምስክሮችን ቃል መርምሮ ብይን ለመስጠት ለየካቲት 10 2013 ዓ ም ተለዋጭ ቀጠሮ ሰጥቷል። በአርቲስቱ የግድያ ወንጀል የተከሰሱ ግለሰቦች ጉዳይ እየታየ ያለው በ1996 በወጣው የወንጀል ሕግ አንቀጽ 32 ዝባር አንድ ሃናሌ እንዲሁም የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 11 76 ህዝባር 2012 አንቀጽ 3 ህዝባር 2 መሰረት በማድረግ መሆኑም ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም። ከቄለም ወለጋ አንፊሎ ወረዳ በጸጥታ ስጋት ምክንያት ወደ ጋምቤላ መሸሻቸውን ዘጋቢያችን ያነጋገራቸው አንዳንዶቹ ገለጹ። ከተፈናቀሉት መካከል የሸሸነው ታጥቀው ከሚንቀሳቀሱ የኦነግ ሸኔ አባላት ጥቃት ለማምለጥ ነው ብለዋል። የጋምቤላ ክልል አደጋ ስጋት አመራር ኮሚሽን 370 ከአንፊሌ የሄዱ ሰዎች ጋምቤላ ከተማ የሚገኝ ትምህርት ቤት ውስጥ ድጋፍ እየተደረገላቸው መሆኑን ተናግረዋል። የኦሮሚያ የአደጋ ስጋት አመራር ኮሚሽነር በበኩላቸው ስለ ጉዳዩ መረጃ የለንም በአሁኑ ጊዜ የሚያፈናቅል ስጋት በቦታው የለም ማለታቸውን ጠቅሶ ናኮር መልካ የሚከተለውን ዘገባ አጠናቅሯል። ከቄሌም ወለጋ አንፊሎ ወረዳ ሙጊ ከተማ ከስድስት የቤተሰብ አባሎቻቸው ጋር መፈናቀላቸውን የገለጹት ለእኔና ለቤተሰቤ ደህንነት ስጋት ስለገባኝ ስሜ አይጠቀስ ያሉ ግለሰብ ናቸው። የተፈናቀሉበትን ምክንያት ሲያስረዱ በምራብ ወለጋ ጉሊሶ ወረዳ ጋዋ ቃንቃ ቀበሌ ባለፈው ጥቅምት ወር ውስጥ የተፈጸመውን የንጹሐን ዜጎች ጭፍጨፋ ተከትሎ ተመሳሳይ ነገር ሊያጋጠመን ይችላል በሚል ስጋት ነው የተፈናቀን ነው ይላሉ። ቤት ንብረቴን እንዲሁም የደረሰ አዝመራና ከብቶች ልጆቼን ትቼ ነው ልጆቼን ይዤ በአሁኑ ሰዓት በጋምቤላ አንድ ትምህርት ቤት ውስጥ የምገኘው ብለዋል። እኒሁ ግለሰብ አጋጣሚ መከላከያ ተነሳ። መከላከያ ሲነሳ እንግዲህ ብቻችን ቀረን፣ እኛ እንዴት ልንሆን ነው እናል የሚል በሌላ ቦታ የደረሰው ስጋት ስላደረብና አብረን መከላከያ ሳይመጣ ለሊጅ እንዳያስ ተነሳ ነው። እኔ አንደኛ ገበሬ ነበርኩ፣ ሞደር ገበሬ ተብዬ እስከ ሽልማት ድረስ እ ከብቶችን አረባለሁ፣ እርሻ አርሳለሁ፣ ቡና አለኝ፣ ቤት አለኝ፣ ንብረት አለኝ። ንብረት ከምንል በላይ ያለኝ ንብረት ነበረን። እንግዲህ ጉገራ መሞት የለብኝም ገንዘቡ ባብየ ነው ስ የወጠው ምን ላድርግ? አሁን የትኛውን አካል ነበረ እናንተ የፈራችሁት? ኦነግ ሸኒ ይባላል፣ ሸኒ ኦነግ ይባላል። በአንፊሎም ውጊ ከተማ ውስጥ ለነበሩ ለሀገር መከላከያ ሰራዊት አባላት ምግብ በመሸጥ እተዳደር ነበር። ነገር ግን በትግራይ ክልል የተከሰተውን ግጭት ተከትሎ ከስፍራው በመሄዳቸው እኔም ለሕይወቴ በመስጋት አራት ልጆችን ይዤ ወደ ጋምቤላ ላሸሸው ይላሉ። ጥቃት ሊደርስባቸው እንደሚችል በመጠቆም ስማቸውን ያልጠቀሱ ወይዘሮ እኔ ያረኩት ነገር የለም። እኔ ራሴ ንግድ ይበታለ በነገርኩ እነሱ መከላከያ ሰላም ባልኩት ነው። እንደዚህ ቤቴን ፈትቸ ለልጆች ጋር እየተንከራተሉ ያለ እና ገንዘቤ ሁላ ይሄ ሁላ ነገር አንድ ብር የለኝም። አሁን እ ባዶ እጄን ነው የወጣው። ንብረታችን እንዳለ ስንት ገንዘብ ይሄን ያህል ጊዜ ለምን ወተን። አሁን ለልጆችም ሻይ የምንጠጣባት እንኳን የለም። ባዶ እጃችን ነው።

ለምን ሰርተን ለበላ ነው ምንሰቃኝ ለምንድ ነው ይህን ያህል ምንግብ ሰርተን ነው? እና ይህንን መንግስት ሰሎ ይረሱልን አሁን ንብረታችን አሁን ነው መረሸው አሁን ነው የሚለቀ ቡናችን ያለና ንብረት ማንም እየተጫወተበትል እና መንግስት ሰሎ ብለ ይህንን መልሰተምን ንብረታችን ይቆጣጠርል። ከቄለም ወለጋ አንፊሎ ወረዳ የተፈናቀሉት ወላጆችና ህጻናት ብቻ እንዳልሆኑ ነው የተገለጸው። ከወጣቶችን መካከል መፈናቀላቸውን ነው የገለጹት አፍሎ ወረዳ ነው። ደብል ቀበሌ ይባላል። እዛ አሁን በጣም አስፈቃቂ ሁኔታ ውስጥ ነው የነበር ነው። አሁን እዛ ባለ ሁኔታም በጣም አስቸጋሪ ነው። ለምን መንግስት ራሱ እያለ መከላከያ ራሱ እያለ መቆጣጠር አልተቻለም። በኦኔክሽን በሚባለው አካል ተይዞ ነው ያለ እንዳለ ማለት ነው። የመንግስት ሰራተኛም ሆነ መንግስት ደግፋል በሚል በንግድ ቤትም ያሉ የሚነግዱት አካለ ጫካ ተጎተው ትገደሉ ነው ነበሩት። እና አሁን ደግሞ መከላከያዎች ሲነሳ፣ በቃ የባሴ ሆኖ ሰው መኖር አልቻለም። በቃ እንዲያውም ኔትወርክ የለም ምንም ኮኔክሽን የለም። አሁን እዛ የቀሩትን ህዝባችን ምን እንደሆነው አናቅም። በቃ ከዛ መስመር ሰላም ስለሌለ ለሰላም ጉዳይ ፈርተን ወደ ገምቤላ መጠ ነው። ከገምቤላ ከመጣን ነገ ወራችን ነው። እስካሁን መከላከያ ጋር እዛ እየኖርን ነበር። እነሱ ደግሞ በሌላ ሀገር ስለተጓዙ ሌላ አካል ደግሞ ሲመጣ ያው የሚሆና ጉዳይ ስለማያደር ፓርቴን ወጥናል። እዛ ውስጥ ደግሞ ምንም ስልክ የለም ገና አጋጣሚ የሆነ መኪና ከመጣ ዛንዴ ነው ብለን እንጠይቃለን እንጂ ምንም የለም። ከስፍራው ከመሸሻቸው በፊት ለጸጥታ አካላት ስጋት እንደገባቸው መግለጻቸውንና አካባቢውን ለቀው በወጡ የመንግስት ጸጥታ አስከባሪዎች ምትክ ሌላ ሀይል ይተካል ተብለን ነበር። ሆኖም አልተተካልንም ባይ ናቸው። ይተካለን እና ሀይል ተ ናንተ አትፉ አካባቢ አካባቢያችሁን ትጠብቁ ተብሎ ነበረ። ከዛ ግን እና ምችት ስላለ መከላከያ ከለለ ሀይል ህል ተተካ ልዩ ሀይልም ከለለ እንዴት አምነን እንቀመጣለን? ወዲያውኑ በዛ በጫቆ በኩል ተውስም ተጀመረ ትሰራም ተጀመረ። ይህ ነገርማ እነሱ ከወጡ በኋላማ ልሸዝነን የሚለው ስጋት ነው እንጂ ከዛ በፊት የደረሰብነ ችግር አንድም ነገር የለም ነበር። ሀይል ከለለ ማን ይደርስልናል? ለማነት እንጨዋለን ብለን ነው እንዲደረግላቸው የሚፈልጉትንም እንዲህ ገልጸዋል። ሰው ህዝቤ አላለም ሆናል አለ። በጋምቤላ ክልል ውስጥ መቶ ቢያነጋግረን በትክክል መንግስት አውቀናለን ግን ታወቅናለን። አሁን በተለይ በተለይ ያለንበት ያለንበት ቦታ ላይ በረሃ ነው፣ ሙቀት ነው። ህዝቡ ግን ጥናት እየደከመ ኛን ለልጆቻችን ምግብ እየሰጠ ለእኛም ምግብ እየሰጠን ነው ያለ። እናመሰግናለን። ስለዚህ በተለይም በግዳሜ እንደ ቀርጌዳ የሚባለው ወታደር መጥቶ ሸበል ሰብሮ ህዝቡ አይንቀሳቀስም ታስሮ ተቆልፎ ነው ያለ። ከዚያ ለእነሱ እንዴ ነው የሚደረግላቸው? እኛ እንኳን ወጥተናል፣ ወገኖቻችን እዚህ የቀሩት እንዴ ነው የሚደረግላቸው ለማለት ነው። ይህን ጉዳይ በተመለከተ ከቄሌ ሞለጋ ዞንም ሆነ አንፊሎ ወረዳ አመራሮች መረጃ ለማግኘት ያደረግነው ጥረት በዞኑ አብዛኛው ቦታ የእጅ ስልክም ሆነ መደበኛ የስልክ አገልግሎት በመቋረጡ አልተሳካም። የክልሉ ክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ጀብሪል መሐመድ በምዕራብ ኦሮሚያ በተለይም በአንፊሎ ለመፈናቀል የሚያበቃ የጸጥታ ችግር የለም ብለዋል። ተፈናቀለን ያሉ ሰዎችም ድጋፍ እንዲደረግላቸው የሚፈልጉ ናቸው ሲሉ አስተባብለዋል። ከአንፊሎ ተፈናቅለን በጋምቤላ እንገኛለን የሚሉትን በተመለከተ አንደኛ ከተለያዩ ቦታዎች የሄዱ የቀን ሰራተኞች ከአንፊሎ ተፈናቅለው ወደ ጋምቤላ እንደገቡ በማስመሰል ድጋፍ ለመሰብሰብ የተሰበሰቡ ናቸው። ቁጥራቸውም መጀመሪያ 160 አካባቢ ነበር። በአሁኑ ሰዓት ከ300 በላይ ደርሷል። በሁለተኛ ደረጃ ደግሞ እነዚሁ ተፈናቀልን ካሉ ሰዎች መካከል ዘጠኝ የኦነግሸኔ አባላት ተይዘዋል ብለዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ ስለ ጉዳዩ መረጃ የለንም ካሉ በኋላ በአሁኑ ጊዜ የሚያፈናቅል የጸጥታ ስጋት በቦታው የለም፣ ሲሉ አስተባብለዋል። የአንፊሎን መፈናቀል በተመለከተ መረጃ የለንም። እኛ የምናውቀው ከጉሊሶ ስለተፈናቀሉ እና በጎረቤት ወረዳዎች ስላሉ ሰዎች ነው። በነገራችን ላይ ስልክም ወደ ቄሌም ወለጋ አይሰራም፣ ኔትወርክም የለም፣ ለማጣራትም አይቻልም። ነገር ግን በስፍራው ችግር አለ አልተባለም። ከአንፊሎ ለመፈናቀል የሚያበቃ ችግርም ሆነ ግጭት የለም ብለዋል። የጋምቤላ ክልል አደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያ አስተባባሪ አቶ ሰይፍ ወልዴ ከአንፊሎ የመጡ ሦስት መቶ ሰባ ሰዎች በጋምቤላ ከተማ ውስጥ በሚገኝ አንድ ትምህርት ቤት ውስጥ መንግስታዊ ባልሆኑ ድርጅቶች ድጋፍ እየተደረገላቸው ነው ብለዋል። ሦስት መቶ ሰባ የቤተሰብ አባላት ወይ ጥናት አሶልዝ አካባቢ ናቸው። እንግዲህ መንግስታዊ ያልሆኑ መንግስት ድርጅቶች ባለፈው ጥናት አድርገው ነበረ። በጥናቱ መሰረት ኤንኤፍአይ እና አንዳንድ ቁሳቁስ ምግቡም ተሰጥቷቸዋል። ፌደራል አደጋ መከላከል ደግሞ እንደዚሁ ተጠይቀን እየመጣ ነው። ህብረተሰቡ ደግሞ የበኩሉን እገዛ እያደረገ ነው፣ በትብብር ማለት ነው። ተፈናቃዮቹ በጋምቤላ ላይ ይቆያሉ ወይስ ወደ መጡበት ይመለሳሉ በሚለው ጉዳይ ዙሪያ የበላይ አመራሮች እየተነጋገሩ ነው ሲሉም አክለዋል። አቶ ሰይፉ መንግስት የምዕራብና ደቡብ ኦሮሚያ ነዋሪዎች በሰላም ወጥተው እንዳይገቡ አድርገዋል እንዲሁም ሁለንተናዊ እንቅስቃሴ ላይ አደጋ ጋርጠዋል በሚል ኦነግ ሸኔ በማለት የሚጠራቸው ራሳቸውን የኦሮሞ ነፃነት ሸማቂዎች ነን በሚሉ ኃይሎች ላይ እርምጃ እየወሰደ በአካባቢዎቹ አንጻራዊ ሰላም እንዲመለስ ማድረጉን ሲገልጽ ቆይቷል። በሌላ በኩል አሁንም በጸጥታ ስጋት እየተፈናቀሉ የሚገኙ ዜጎች እንዳሉም እንዲሁ ተመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ ክብራትና ክብራን አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሐሙስ ሕዳር 25 ምሽት የአማርኛ ፕሮግራም ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ፕሮግራማችን በአጭር ሞገድ በ19ና በ25 ሜትር ባንድ በናይል ሳት ቪኦኤ 24 ላይ እንዲሁም በአህዱ ሬዲዮ 94 ነጥብ 3 ላይ በቀጥታ ማግኘት ይቻላል። አሁን ለሁለተኛው የዝግጅታችን አጋማሽ ወደ ተሰናዱት ቅንብሮች ይሆናል የምናልፈው። ሳይጠናቀቅ የቀረውን የ2012 ዓመተ ምህረት የትምህርት ዘመን በማካካስ የመጨረሻ ዓመት ተማሪዎችን የትምህርት መርሃ ግብር አጠናቆ ለምረቃ ለማብቃት እየሰሩ መሆኑን የአዳማ የመዳወላቡ እና የአምቦ ዩኒቨርሲቲዎች ገልጸዋል። ተማሪዎችን በመቀበሉ እና በመማር ማስተማር ሂደቱ የኮሮና ቫይረስ ስርጭትን ለመከላከል ቅድመ ዝግጅት መጠናቀቁንም ገልጸዋል። ሙክታር ጀማል ዝርዝሩን ይዟል። በኮሮና ቫይረስ ወረርሽኝ ስጋት ተቋርጦ የነበረው የመማር ማስተማር ሂደት ዳግም ለመጀመር ደፋ ቀና እያለ የሚገኘው የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር እና በስሩ የሚገኙ ዩኒቨርሲቲዎች ከወር በፊት አቅደው የነበረ ቢሆንም ቀጥሎ በተከሰተ የጸጥታ ችግር አብዛኛዎቹ የከፍተኛ ትምህርት ተቋማት ተማሪዎቻቸው ባሉበት አካባቢ እንዲቆዩ ሲያደርጉ፣ ቀደም ብሎ ተማሪዎቹን መቀበል የቻለው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተማሪዎችን የመመረቂያ ዓመት ትምህርት መርሃ ግብር አጠናቆ የማጠቃለያ ፈተና በመስጠት ለምረቃ እያዘጋጀ መሆኑን ገልጿል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አካዳሚ ጉዳዮች ምክትል ፕሬዚዳንት ጽህፈት ቤት ኃላፊ አቶ ኤልያስ ከበደ ለቪኦኤ እንደገለጹት የተማሪዎችን ቆይታ ከኮሮና ቫይረስ ወረርሽኝ ነፃ እንዲሆን ተግባራዊ ተደርጓልም ብለዋል። ሰባት አካባቢ ተማሪዎች ናቸው። ከነዚህ መመለስ ከሚገባቸው ተማሪዎች ሀያ አምስት ያህል ተማሪዎች ናቸው ሳይመለሱ የቀሩ ጥሪ ካረግንላቸው ተማሪዎች በተለያዩ ምክንያት የቀሩ ጥቂት ተማሪዎች አሉ። ግን ኦልሞስት ዘጠና ዘጠኝ ፐርሰንት ተማሪዎቻችን ተመልሰው ገብቷል። ስለዚህ ተማሪዎቻችን ገብቶ ትምህርታቸው የቀረውን ትምህርት ሴሚስተር ትምህርት በሚገባ አጠናቆ ምንም ነገር ሳይጎድል ጥራቱ ላይ ምንም አይነት ድርድር ሳይኖር የላብራቶሪ ስራ፣ የፕሮጀክት ስራ፣ ልዩ ልዩ መሟላት የሚገባቸው ስራዎች ሁሉ ተሟልቶ አሁን ፈተናቸውን ዛሬ ያጠናቀ ከዚህ በኋላ ባለችው ጊዜ ውስጥ በሁለት ሳምንት ውስጥ የምረቃ ስነስርዓታቸው ይከናወናል። መንግስት ባወጣ የኮቪድ ፕሮቶኮል መሰረት አስፈላጊውን ነገር አሟልተን ጥንቃቄ አድርገን ቅድመ ዝግጅት አድርገን ተማሪዎቻችን እኛ በመኝታ ክፍል አንዳንድ ተማሪ በመኝታ በምግብ ቤት ጠረጴዛ ሁለት ሁለት ተማሪ በላይብረሪ ሁለት ሁለት ተማሪ በተራራቂ ሁኔታ በትላልቅ ጠረጴዛዎች ላይ ሁለት ሁለት ተማሪ መኝታ ክፍል አንዳንድ መማሪያ ክፍል ውስጥ እስከ ሀያ አምስት የሚሆኑ ተማሪዎች አደራጅተን ጥንቃቄ በተሟላ ሁኔታ ፌስ ማስክ አሟልተን ሳኒታይዘር አሟልተን መታጠቢያ ቦታዎች በየቦታው አሟልተን ስህተት ተገኝቶ ቢገኝ ይህንን የዲስፕሊን ኮሚቴ አዋቀርን ተማሪዎቻችን አዌር እንዲሆኑ እንዲያውቁ ሰራተኞቻችን ሁሉ እንዲያውቁ አድርገን በከፍተኛ ጥንቃቄ ተማሪዎቻችን ከገቡ ጊዜ ጀምሮ አንድም አይነት ምልክት ሳይጣስ አንድም አይነት የኮቪድ ፕሮቶኮል ሳይጣስ በጥንቃቄ በተሟላ ሁኔታ ስራችን ሰርተን እዚህ ደርሰናል። በተለያዩ የትምህርት መርሃ ግብሮች ከ27 ሺህ በላይ ጠቅላላ ተማሪዎችን ተቀብሎ ሲያስተምር መቆየቱን የሚገልጸው የአምቦ ዩኒቨርሲቲ ከ18 ሺህ መደበኛ ተማሪዎች ውስጥ 4500 የሚሆኑ ተመራቂ ተማሪዎችን እየተቀበለ መሆኑን ገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ታደሰ ቀነ አለ ቪኦኤ እንደተናገሩት አሁን ወደ ትምህርት ገበታቸው የተመለሱ ተማሪዎች መርሃ ግብሩን አጠናቀው ሲመረቁ፣ ቀሪዎቹ ተማሪዎች በየተራ ወደ ትምህርት ገበታቸው ይቀላቀላሉም ብለዋል። ትናንትናና ዛሬ ተማሪዎች እየገቡ ነው። እነዚህ ተመራቂ ተማሪዎች በሁለት ወር ጊዜ ባልበለጠ ጊዜ ውስጥ አጠናቀው ትምህርታቸውን ይመረቃሉ። ቀሪ ተማሪዎች ዝግጅት እናደርግና የኮሮና ሁኔታ ብዙ የዝግጅት ነገሮች ይኖረዋል። እነዚህ ተማሪዎች ሲገቡም ከእነሱ የምንወስድ ልምድ ይኖራል። ግን በብዙ ጊዜ ሳይቆይ ጥሪ እናደርጋለን ለሌሎቹ። በተለይ የኮቪድ መከላከልን በተመለከተ ምን አይነት ጥንቃቄዎች ናቸው እየተደረጉ ያሉት? በየክፍሎቹ ማደሪያ ክፍሎችና መመገቢያ ክፍሎች በመኝታ ክፍል ተማሪዎችን በማሳነስ አሁን ለተመራቂዎች እስከ ሁለት በጣም ይበዛል፣ እስከ ሶስት ነው እንዲገቡ የታቀደው አንድ ክፍል ውስጥ ማለት ነው። እንደዚሁ መማሪያ ክፍልም አነስተኛ ተማሪ እንዲማር በብዙ ሴክሽን ተበታትኖ፣ ቤተ መጻሕፍትም፣ ሌሎች የመመገቢያ አደራሽም በዚሁ መልኩ እርቀታቸውን ጠብቆ ንጽናቸውን እየጠበቁ መማር የሚችሉበት ሁኔታ አዘጋጅተናል። ከዛ በተጨማሪ በተማሪዎች የፊት ጭንብል ወይም ማስክ ፌስ በተማሪዎችም ለስታፍም ትሪቢት እያደረግን ነው ያለ ነው። ይሄን ይሄን የመሳሰለ ዝግጅት አድርገናል። ንጽህና መጠበቃቸውን በየቦታው እጅ መታጠቢያ ቦታዎች ከነበረው በጣም በተጨማሪ ብዙ ቦታ ሰጥተናል። የመሳሰሉትን ዝግጅት አድርገናል። እንግዲህ ሀያ አራት ሺህ ተማሪዎችን በተለያዩ መርሃ ግብሮች እያስተማረ መቆየቱን የሚገልጸው የመደውላቡ ዩኒቨርሲቲ ከዘጠኝ ሺህ የመደበኛ ተማሪዎች ውስጥ ሁለት የሚሆኑ የመጨረሻ ዓመት ተመራቂ ተማሪዎች በህዳር አምስት እና ህዳር ስድስት ወደ ቅጥር ግቢያቸው እንደሚገቡ የመደውላቡ ዩኒቨርሲቲ ፕሬዚዳንት ዶክተር አህመድ ከሊል ተናግረዋል። አሁን ለመጀመሪያ ዙር ወደ ሁለት ሺህ አስራ ስድስት የሚጠጉ ተመራቂ ተማሪዎችን ከህዳር አምስትና ስድስት ጀምረን በሶስቱም ካምፓስ ለመቀበል የኮቪድን ፕሮቶኮል መሰረት አድርገን ዝግጅት ጨርሰናል። የነዚህ ተማሪዎች ቆይታ ምን ያህል ጊዜ ነው? ከዛ ቀጥሎ ደግሞ ቀጣዩ ተማሪዎች በምን ያህል ጊዜ ይጠራሉ ብለው ነው እቅድ የያዙት። የመጀመሪያው ተመራቂ ተማሪዎች የአርባ ስምንት ቀን ቆይታ ነው የሚኖራቸው፣ በአጠቃላይ በግቢው የትምህርትም የፈተናንም የምርቃቱንም ጨምሮ ለዚህም መምህራኖች አጠቃላይ በሴሚስተሩ ይሰጥ የነበረውን ፕሮግራም ክረሽ አድርገው አሳጥረው ዋና ዋና ጉዳዮች ላይ ፎከስ አድርገው ለማስተማር ዝግጅት ጨርሰዋል። ይሄ እንዳለቀ በሁለት ሺህ አስራ ሁለት ሁለት ሺህ አስራ ሶስት የ2012 የሁለተኛ ሴሚስተር እንዲሁም የ2013 የመጀመሪያና የሁለተኛ ሴሚስተር የማስጨረስ ግዴታ ነው ያለብን። እነዚህ ተማሪዎች ተመርቆ እንደወጡ በቀጣይ ነን ግራጁዌቲንግ የሆኑ ዩኒቨርሲቲ ገብተው የነበሩ የማይመረቁ ተማሪዎች በሁለተኛው ፌዝ ይገባሉ። በሶስተኛው ፌዝ ደግሞ በ2013 ስረተኛ ክፍል መልቀቂያ ጨርሶ ወደ ዩኒቨርሲቲ የሚገቡ ተማሪዎችን ለመቀበል ነው ዝግጅት እያደረግን ያለ ነው። ባለፈው ሳምንት የሳይንስና ከፍተኛ ትምህርት ሚኒስቴር ዩኒቨርሲቲዎች ለመጨረሻ ዓመት ተመራቂ ተማሪዎች ጥሪ እንዲያስተላልፉ ሰጥቶ በነበረው መመሪያ መሰረት አብዛኛዎቹ የከፍተኛ ትምህርት ተቋማት ተማሪዎቻቸውን ለመቀበል ቅድመ ዝግጅት እያደረጉ ሲሆን፣ ሚኒስቴር መስሪያ ቤቱ ከዚህ ቀደም በትግራይ ክልል የሚገኙ ዩኒቨርሲቲዎች በተማሪዎች ጥሪ ሊዘገዩ ይችላሉ ብሎ ገልጾ እንደነበረው እስካሁን ድረስ ምንም አይነት የተማሪዎች ጥሪ ከወዲያ አልተሰማም። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዳማ በቀጣዩ ቅድብራችን ደግሞ ሃምሳ ዓመታት ያስቆጠረው የባቢሌ ዝሆኖች መጠሪያ የመጥፋት አደጋ ውስጥ እንዳለ የሚያሳይ ዘገባ ይሆናል። በኢትዮጵያ ጠቅላላ የቆዳ ስፋት 8.5 በመቶን የሚሸፍኑት ብሔራዊ ፓርኮች ውስጥ የሚገኙት የተፈጥሮ ሀብትና የዱር እንስሳት እየተመናመኑ መሆናቸውን የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። በተለይ በኦሮሚያና በሶማሌ ክልሎች መሀል በሚገኘው የባቢሌ የዝሆኖች መጠለያ ህገወጥ ሰፈራ በመስፋፋቱ መጠለያው በሁለት ዓመት ጊዜ ውስጥ ሊጠፋ እንደሚችል የመጠለያው ኃላፊዎች ለአሜሪካ ድምፅ ተናግረዋል። ስመኝሽ የቆየ ይህንን እና ሌሎች በኢትዮጵያ የተፈጥሮ ሀብት ላይ የተጋረጡ ፈተናዎችን የሚዳስስ ዝግጅት ባለሙያዎችን አነጋግራ አሰናድታለች። ቀጥሎ ይቀርባል። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከሀምሳ ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። በኦሮሚያና በሶማሌ ክልሎች መሀል የሚገኘውና በኦሮሚያ የምስራቅ ሀረርጌ ዞን በሶማሌ ደግሞ የፋይዳና የሀረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓመተ ምህረት ጀምሮ በክልሎቹ በተፈጠረው የፖለቲካ ለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያው ውስጥ በህገወጥ መንገድ በመስፈራቸው ሕልውናው አደጋ ላይ መውደቁን የመጠለያው ጽሕፈት ቤት ኃላፊ አቶ አደም መሐመድ ለአሜሪካ ድምፅ ተናግረዋል። እንደ ሀገር በነበረው ጊዜያዊ ያለ መረጋጋትን እንደ ጥሩ አጋጣሚ በመጠቀም እጡ ሰዎች ሰዎችን እያደራጁ መጠለያ ውስጥ መሬት መያዝ ጀመሩ። በተለይ በተለይ ደግሞ ወሳኝ የሚባሉ የሚሆን የሚኖሩበትን የሚዋለዱበትን የሚራቡበትን ምግብ የሚያገኙበትን ውሃ የሚያገኙበትን የኤሬርና ጎበሌ ሸለቆችን በመያዝ ውስጡ በመስፈር የሆኖቹ እና ሌሎች የዱር እንስሳት በነጻነት እንዳይጠላቀቁ የማረግ ችግር በሰፊው ተፈጥሯል። በተለይ ደግሞ ጥቂት ሰዎች የእምነት ተቋማትንም ሳይቀር የመገንባት ሁኔታ አለ። ምክንያቱም ከተጠናከርን መንግስት አስወጠንም። የምን እምነት በመያዝ ሰፈራ ደግሞ ካለ የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነኚህ እነዚህ ነገሮች እንግዲህ ተደማምሮ የዱር እንስሳቱን በከፍተኛ ሁኔታ አደጋ ውስጥ ከቷቸዋል ማለት ነው። በመጠለያው እጅግ እየተባባሰ የመጣውን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከክልሎቹ ባለስልጣናትና የሀገር ሽማግሌዎች ጋር በመሆን በምስራቅ ሐረርጌ፣ ጅጅጋና ድሬዳዋ ላይ ብዙ ምክክሮች ቢደረጉም መሬት ላይ የወረደ ለውጥ ግን አልታየም። ይልቁንም የታጠቁ አካላትን ጨምሮ በርካታ ሰዎች የበለጠ እየሰፈሩ፣ በተለይ ዝሆኖቹን እየገደሉ መሆኑን አቶ አደም ያስረዳሉ። የሕግ በላይነትን ለማስከበር መንግስት ብዙ እርምጃ ሄደዋል። ከተለያዩ አካላት ጋር ለመሰራት ተሞክሯል። ከቶ አካላት ጋርም ለመስራት ሙከራዎች እየተካሄዱ ነው። ሁሉም የሚመለከተው አካል አምኗል። አዎ፣ መጠላው የሀገራት ነው፣ ያስፈልጋል። እስካሁን ድረስም ሕብረተሰቡን ለማስወጣት አልተቻለም። በዚህኛው ሳይት መጀመሪያ እነኛ ይውጡ የሚባል ነገር አለ። በዚህ ሳይት ደግሞ እነኛ ይውጡ የሚባል ስላለ አንድ ሆነው መንቀሳቀስ ስላልተቻለ ይመስለኛል ህብረተሰቡን ማስወጣት። ምክንያቱም እዛ የገባው ህዝብ በሁለቱም ክልሎች ስር የምትተዳደር ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩት ሲሆን አሁን ሶስት መቶ ሀያ ብቻ ቀርተዋል። ከስድስት ሺ ዘጠኝ መቶ ሰማኒያ ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገ ወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። ህገ ወጥ የዞን አደን አለ በሁለቱም በኩል ማለት ነው። የሰዎችና የዞን ግጭት በከፍተኛ ሁኔታ ጨምሯል። ምክንያቱም የሆኑ ሌላ አማራጭ ይችላል። አጋጣሚ ህዝብ ሲያገኝ ሰው ይገላል። በዛም በቀን ሰውም ዞን ይገላል። በዚሁ ከቀጠለ ምናልባት የሰ ሁለት አመት በኋላ ዞን አይኖርም። ከህገ ወጥ ሰፈራ በተጨማሪ ህገ ወጥ አደን በባቢሌ መጠለያ እና በሌሎች ብሔራዊ ፓርኮች የሚገኙ ዝሆኖች ላይ የመጥፋት አደጋ ደቅኗል። ባለፉት 20 ዓመታትም ኢትዮጵያ ዘጠና በመቶ የሚሆኑ ዝሆኖቿን አታ በአሁኑ ሰዓት ኢትዮጵያ ውስጥ 1900 ዝሆኖች ብቻ እንደሚገኙ በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለሥልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ይገልጻሉ። ጥፋቱ የሚከሰተው በኢትዮጵያ ኖች ነው የውጭ ዜጎች በንግድ ስርዓት ውስጥ ያስ ከገባ በኋላ ነው። እንግዲህ በዚህ ዙሪያ፣ በዚህ ተግባር ላይ የተሰማሩ ሰዎች እንዲሆን ለፍርድ ቢቀርቡ ህጉ ዲስከሬጅ የሚያደርግ አይደለም። ለምሳሌ አንድ የዝሆን ጥርስ መቶ ሀምሳ ሺህ ዶላር የሚሸጥ ከሆነ ሁለቱም ጥርሱ በዚህ ንግድ ተሰማርቶ ዝሆኑም ገሎ ያን የሚይዝ ሰው ወደ ፍርድ ቤት ቢቀርብ ህጉ በብር ቅጣት ከሆነ እስከ ሰላሳ ሺህ ብር ይቀጣል፣ እስራት ከሆነ እስከ አምስት አመት ይቀጣል ነው የሚለው። ስለዚህ ያንን ብር ከፍሎ መቶ ሀምሳ ሺህ ዶላር ወይም ሁለት መቶ ሺህ ዶላር ሽጦ ሰላሳ ሺህ ብር መቀጣት ምንም ማለት አይደለም። ስለዚህ ኢንከሬጅ የሚያደርግ ነው። ስከሬጅ የሚያደርግ የህግ አግባብ ያለው ኢትዮጵያ ውስጥ የዝሆን ጥርስ ሽያጭ የተከለከለ በመሆኑ ህገ ወጥ አዳኞቹ ዋና ተቀባዮቻቸው ቻይናና ታይላንድ የመሳሰሉ የሩቅ ምስራቅ አገራት ናቸው። የዝሆን ጥርሶቹንም ከተቻለ በአየር መንገድ አለበለዚያ በሶማሌላንድ ወይም በጅቡቲ በኩል በህገወጥ መንገድ እንዲወጡ ይደረጋል። ኢትዮጵያ ውስጥ 13 በፌዴራል ደረጃ የሚተዳደሩና 14 በክልሎች የሚተዳደሩ በአጠቃላይ 27 ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላይ ቆዳ ስፋት 8 ነጥብ 5 ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይል እና የገንዘብ አቅም ባለመኖሩ ከዝሆኖቹም ውጪ ሌሎች የዱር እንስሳትም እየጠፉ መሆናቸውን አቶ ጌትነት አስረድተውናል። ቀይ ከበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ ለምሳሌ፣ ራይኖ። የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ኒካርኒ በረስ የሚባሉ እንስሳቶች አደጋ ላይ ናቸው። ኒካርኒ በረስ ማነው እንስሳቶች ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በሕገ ወጥ መልክ ሲወጣ። ስለዚህ እነዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይል ዳስ እንሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ደጌ አካባቢ ያንጉዱ ይረሳ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግና ዋይልዳስ የሜዳ አህያ የሚባለው ሬር ኬዝ ነው። የተፈጥሮ ሀብት መመናመን በዋናነት የሚጎዳው የሰውን ልጅ ህልውና መሆኑን የሚገልጹት አቶ ጌትነት ህገወጥ ዝውውርን የሚገታ ጠንካራ ህግ ከማውጣት አንስቶ ፓርኮቹ የራሳቸውን ገቢ ማመንጨት የሚችሉባቸው አዋጆች ለሚኒስትሮች ምክር ቤት ቀርበው ውሳኔ እየጠበቁ እንደሆነም ነግረውናል። የዱር እንስሳት ሀብት በዲስፐርስ ነው በታቸው ነን እዚህ ያለውን ፍሬ በልተው እዛ ማዶ በመጣላቸው እንደገና በተፈጥሮ ራሱንን መልሶ ኢኮሲስተሙን ጠብቆ ሰርቫይድ እንዲያደርግ ያደርጋል። ደግሞስ መኖራቸው የሬን ፕሪሲፒቴሽኑ ኖርማል እንዲሆን እና እንደ ሀገራችን እንደሚባለው ትክክለኛ አራት ወቅት የክረምት፣ የበጋ፣ የመኸርና የፀደይ እንዲኖር ያደርጋል። ሀገራችን ኢትዮጵያ በአጋጣሚ ሆኖ ሀያ አምስት ተራራዎች ከአራት ሺህ ሜትር ከፍታ በላይ ነው ያለው። የእነዚህ መጠበቅ የኢትዮጵያ ህዝብ ህልውና እንዲቀጥል ማድረግ ነው። ይህን የሰው ልጆች ህልውና መሰረት የሆነውን ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት የባቢሌ መጠለያ ጽህፈት ቤት ኃላፊ አቶ አደም በአጭር ጊዜ ውስጥ እርምጃ ካልተወሰደ ና በህገ ወጥ መንገድ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ለምሽቱ የተሰናዳው የመጨረሻው ዝግጅት ላይ ደርሰናል። የተፈጥሮ አካባቢ ሳይንስ ና ህይወት ይሆናል። አዘጋጁና አቅራቢው ሰሎሞን አባተ ነው። እየተጠናቀቀ ያለው የአውሮፓ ሁለት ሺህ ሀያ አመተ ምህረት በተመዘገበ ታሪክ ውስጥ ሶስተኛው እጅግ ሞቃትና ወበቃም አመት መሆኑን የዓለም ሜቴዎሮሎጂ ድርጅት አስታውቀዋል። አመቱ ውስጥ የተስተዋሉ የብረቱ የአየር ጠባይ ሁኔታዎች በሙሉ ምድሪቱ ላይ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለአደጋ መስጠቱን፣ ኑሯቸውን ማመሳቀሉን ድርጅቱ አስታውሷል። በዚህ ዓመት የተመዘገበው የሙቀት መጠን የኢንዱስትሪ አብዮት እየተባለ የሚጠራው ዘመን ከነበረበት በአንድ ነጥብ ሁለት ዲግሪ ሴልሽየስ የሞቀ ነበር። ሙቀት አማቂ ጋዞችን ለመቆጣጠር እንዲቻል የሚገፉ ብዙ ጥረቶች እየተደረጉ ቢሆንም የሙቀቱ እየጨመረ መሄድ እንደማይቆም የሚቴዎሮሎጂ ድርጅቱ የአየር ንብረት ዳይሬክተር ማክስ ዲሌ ተናግረዋል። የሚመጣው ዓመት የበለጠ ይሞቃል ብለን ለመናገር አሁን አንችልም። ይሁን እንጂ ያለፉት አስር ዓመታት በተመዘገበው ታሪክ ውስጥ እጅግ የጋሉት እንደነበሩ ግን መናገር ይቻላል። በዛሬና በመጪው አራት ዓመት መካከል የሙቀት መጠን ከመደበኛው በ1.5 ዲግሪ ሴልሸስ ሊበልጥ የሚችልበት ከአምስት አንድ አጋጣሚ ሊኖር ይችላል የሚል ትንበያ ያለን ቢያንስ በጊዜያዊነት። ይህ ደግሞ የአየር ንብረቱ ባለሙያዎቹ ቀደም ሲል ከገመቱት በፈጠነ ሁኔታ እየተለዋወጠ መሆኑን ያመለክታል። የዛሬ አምስት ዓመት ፓሪስ ላይ የተፈረመው ዓለም አቀፍ የአየር ንብረት ስምምነት ለውጡ እጅግ አደገኛ ወደሆነ ደረጃ ከመዝለቁ በፊት አጠቃላዩ የሙቀት መጠን በኢንዱስትሪ አብዮት ዘመን ከነበረበት ደረጃ በዚህ ግማሽ ምዕተ ዓመት መጨረሻ ከአንድ ነጥብ አምስት ዲግሪ ሴልሽየስ እንዳይበልጥ ጥረት እንዲደረግ ያሳስባል። ለአየር ንብረት ለውጥ ግን ሁለት ሺህ ሀያም ቢሆን በኢትዮጵያ አቆጣጠር የ2012 የመጨረሻና የ2013 የመጀመሪያ ግማሾች ማለት ነው። ክፉ ከሚባሉት ዓመታት አንዱ ሆኗል። እጅግ የበረታ ሙቀት በምድርም በውቅያኖስም በተለይ ደግሞ በአርክቲክ ክበብ አካባቢ ተመዝግቧል። በሳይቤሪያው የአርክቲክ ቀጠና የተስተዋለው ሙቀት ከአማካዩ በአምስት ዲግሪ ሴልሽየስ የጋለ ነበር። ይህ ሊያሳስበን ሊያሰጋን ይገባል ይላሉ የዓለም ሚቴዎሮሎጂ ድርጅት የሳይንስ አስተባባሪ ኦማር ባዶር። የዓለም የአርክቲክ አካባቢ ዋና ዋና የሚባሉ ለውጦችን እያስተናገደ ነው። ከአንድ የበረታ ሙቀት ወደ ሌላው አከታትለን እየዘለቅን ነን። አርክቲክ ላይ የሚታየው ለውጥ ለአካባቢ ብቻ ሳይሆን በአጠቃላዩ የዓለም የአየር ንብረት ስርዓት ላይ ጫና አለው። አርክቲክ ላይ የሚከተለውና የሚስተዋለው ሁሉ የሙቀት ሞገዶችን በመልቀቅ መላውን የአየር ጠባይ ያናጋል። በዚህ ዓመት ውስጥ ሰደድ እሳቶች አውስትሬሊያ፣ ሳይቤሪያ፣ ዩናይትድ ስቴትስ ምዕራባዊ አካባቢዎችና በደቡብ አሜሪካ ብዙ ጉዳት አድርሰዋል። አትላንቲክ ውቅያኖስ ላይ የተነሱ የበረቱ ማዕበሎች በማዕከላዊ አሜሪካ ያሉ ብዙ ሀገሮች ላይ የከፉ መከራዎችን አውርደዋል። አፍሪካ ውስጥና ደቡብ ምስራቅ እስያ አካባቢዎች የደረሱት የጎርፍና የመጥለቅለቅ አደጋዎች እጅግ የበዛ ቁጥር ያለው ሰው አፈናቅለዋል፣ ሰብል አውድመዋል፣ ሰውን ለምግብ እጥረትና ለጥሪት አልባነት ዳርገዋል። ክቡራትና ክቡራን አድማጮቻችን ለምሽቱ የተሰናዱት ዝግጅቶች በዚሁ ተጠናቀዋል። ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ሲተላለፍ የቆየው የአርብ ምሽት ፕሮግራማችን በዚሁ ያበቃል። የምሽቱ ዋና አዘጋጅ ትዝታ በላቸው፣ ፕሮግራሙን የመራልን ንጉሱ ታምሬ ነው። ያስተናገድኳችሁ ቆንጅ ይታየነኝ። በመላ ባልደረቦቻችን ስም እንሰናበታለን። በደህና አደሩ።